Yeah, yeah. America dem's Radio De facto, the hagar, hagar ከዚህ በፊት እናንጸባርቀው የነበረው አቋም ነው። ተቀብለው ያንጸባርቁ። በመጽሔቱም ያቀረበው የመገንጠል ጥያቄ አይደለም እየተጠየቀ ያለው በሕገ መንግሥት ያ ቁልጥ ብሎ ያለ የራስን ፖሊሲ በክልልህ የመፈጠም፣ የመተግበር የሚፈቅድ ነው። የቀደሙት የአረና ትግራይ ሊቀመንበር አቶ አብርሃ ደስታ ሲሆኑ ተከትለው የሰማናቸው ደግሞ የአዲሱ የባይቶና ፓርቲ ሊቀመንበር አቶ ኪዳነ አመነ ናቸው። ዝርዝሩን በእለቱ አብይረስ ይዘናል። ነገ የሚከናወነው የሲዳማ ህዝበ ውሳኔ ሰላማዊ በሆነ መንገድ እንዲጠናቀቅ መንግስት በቂ የጸጥታ ኃይል ማሰማራቱን የሲዳማ ዞን አስተዳደር አስታወቀ። የዚህንም ዝርዝር ይዘናል። አድማጮች፣ በመጽሔት ክፍለ ጊዜ ይቀርባል። ለምሽቱ ካሉን የዓለም ዜናዎች ውስጥ ዋና ዋናዎቹ አቃቤ ሕግ ዛሬ አቃቤ ሕግ በብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችና ሰራተኞች ከቆጠራቸው ምስክሮች መካከል አንዱ ባላቸው ላይ የደረሰውን ጉዳት ለፍርድ ቤት እያሳዩ ምስክርነታቸውን አሰምተዋል። ዜና ይኖረናል። ዛሬ እኩለ ቀን ላይ ከጎንደር ዩኒቨርሲቲ ተከስቶ የነበረው እሳት በቁጥጥር ስር እየዋለ መሆኑን ከአማራ ብዙኃን መገናኛ ድርጅት ያገኘ ነው ዜና አስታውቋል። ሌሎችም አሉ። ጤና ስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ኅዳር 9 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጅት ታየነን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ኦድሬ ስርጅስ ጋር እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና አቃቤ ሕግ በብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችና ሰራተኞች ከቆጠራቸው ምስክሮች መካከል አንዱ ባላቸው ላይ በአካላቸው ላይ የደረሰውን ጉዳት ይቅርታ፣ ቀደም ሲል ባላቸው ላይ ብዬ ነበረ። በአካላቸው ላይ የደረሰውን ጉዳት ለፍርድ ቤት እያሳዩ ምስክርነታቸውን አሰምተዋል። ሁለተኛው የአቃቤ ሕግ ምስክር የተስተካከለ አድራሻ መታወቂያቸውን ይዘው እንዲቀርቡ ታዟል። መለስካቸው አምሃ ዝርዝሩን ይዟል። አቃቢ ህግ በብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ሠራተኞች ላይ በመሠረተው በከባድ የሙስናና በሰብአዊ መብቶች ላይ በሚደረግ ጥሰት ክስ ያስረዱልኛል ብሎ ከቆጠራቸው ምስክሮች መካከል ሰባ ስድስተኛውን ምስክር አቅርቦ አስመስክረዋል። ሰባ ስድስተኛ ምስክር አቶ ደሳለኛ ሰፋ የመጡት ከደቡብ ጎንደር ደብረታቦር ከተማ ሲሆን የሚመሰክሩትም በሀያ ሦስተኛ ተከሳሽ በአቶ አሸናፊ ተስፋውን ላይ መሆኑን ለፍርድ ቤቱ ተናግረዋል። ፍርድ ቤቱም እኚህን በስም የጠሯቸውን ተከሳሽ በአካል ያውቋቸው እንደሆነ ጠይቋቸው፣ የአቃቢ ህግ ምስክር ተከሳሹን ከሌሎች ተከሳሾች መካከል ለይተው አመልክተዋል። ምስክሩ ከደብረታቦር ከተማ ተይዘው ወደ ወሮታ ከተማ ተወስደው በምርመራ ስቃይ እንደተቀበሉ፣ ከዚያም ወደ ባህር ዳር ከተማ ተወስደው የማሰቃየት ምርመራ እንደተፈጸመባቸው ዘርዝረዋል። በዚሁ የማሰቃየት ምርመራም በእጃቸውና በእግራቸው ላይ ለደረሰው ጉዳት ምስክር ነው ያሉትን ምልክት ወይንም ጠባሳ ለፍርድ ቤቱ አሳይተዋል። ባህርዳር ከተማ በሚገኝ ፖሊስ ጣቢያ ለሁለት ሳምንታት ታስረው ከቆዩ በኋላ ወደ አዲስ አበባ ማዕከላዊ እየተባለ ይጠራ ወደ ነበረው እስር ቤት ከሌሎች ተጠርጣሪዎች ጋር እንደመጡም አስረድተዋል። የማሰቃየቱ ተግባር የተፈጸመባቸው በሃያ ሦስተኛ ተከሳሽ በአቶ አሸናፊ ተስፋውን ትእዛዝ ነው ሲሉም ተናግረዋል። በኋላም የግንቦት ሰባት አባል ናቸው ተብለው በሽብር ወንጀል ተፈርዶባቸው ከሦስት ዓመት በላይ ታስረው እንደ እንደተፈቱ ተናግረዋል። አቃቢ ሕግ ያቀረባቸው ሌላው 88ኛ ምስክር የተስተካከለ አድራሻ እንደሌላቸው ፍርድ ቤቱ ስላረጋገጠ አስተካክለው እንዲመለሱ ትእዛዝ በመስጠት ከቀትር በፊት የነበረውን ውሎ ፍርድ ቤቱ አጠናቋል። አቃቢ ሕግ የብሔራዊ መረጃና ደህንነት ኤጀንሲ የቀድሞውን ዋና ኃላፊ አቶ ጌታቸው አሳፋን ጨምሮ በ26 የኤጀንሲው ኃላፊዎችና ሠራተኞች ላይ ክስ መመስረቱ ይታወሳል። ከእነዚህም ሀያ ሁለት ተከሳሾች ዛሬ ከፍተኛው ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት የቀረቡ ሲሆን አቶ ጌታቸው አሰፋ፣ አቶ አጽፈ ግደይ፣ አቶ አሰፋ በላይና አቶ ሽሻይልኡል ጉዳያቸው በሌሉበት እየታየ መሆኑ አይዘነጋም። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ዛሬ ኩለቀል ላይ ከጎንደር ዩኒቨርሲቲ ዳግማዊ ቴዎድሮስ ቅጥር ግቢ የተነሳው እሳት በቁጥጥር ስር እየዋለ ነው ሲል የአማራ ብዙኃን መገናኛ ድርጅት ያወጣው ዜና ገልጧል። የእሳት አደጋውን ለመቆጣጠር የእሳት አደጋ ሰራተኞች፣ የጸጥታ አካላት፣ ተማሪዎችና አጠቃላይ የግቢው ማህበረሰብ ርብርብ እያደረጉ ነው ሲልም ዜናው አክሎ በአደጋው በሰው ሕይወትም ሆነ በአካል ላይ ጉዳት ያለመድረሱን አመልክቷል። የእሳት አደጋውን መንስኤና ዝርዝር መረጃ ከዩኒቨርስቲው ለማግኘት ጥረት እያደረገ መሆኑንም ይኸው የዜና ምንጭ ጠቅሷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለመከሰስ የሚያበቃ ድርጊት ፈጽሞ እንደሆነ በተከፈተው ምርመራ ላይ ዛሬ ቃላቸውን የሰጡ ሁለት የዩናይትድ ስቴትስ የብሔራዊ ጸጥታ ኤክስፐርቶች ፕሬዚደንቱ ለፖለቲካ ጥቅማቸው ሲሉ የዩክሬኑ ፕሬዚደንት ምርመራ እንዲከፍቱ ግፊት ማድረጋቸው አስጨንቆን አሳስቦንም ነበር ሲሉ ተናገሩ። በብሔራዊ የጸጥታ ምክር ቤት ዋናው የዩክሬን ጉዳይ ኤክስፐርት የሆኑት የጦር ሰራዊቱ ሌተና ኮሎኔል አሌክሳንደር ቪንማን ትራምፕ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር በቴሌፎን ሲነጋገሩ አንድ ውለታ ቢውሉልኝ ብለው ሲያበቁ በመጪው ፕሬዝደንታዊ ምርጫ በዋናነት የሚፎካከሯቸውን የቀድሞ ምክትል ፕሬዝደንት ጆ ባይደንንና ልጃቸውን ይመርምሩልኝ ብለው ሲጠይቁ ሰምቻለሁ ብለዋል። በሙሉ ወታደራዊ መለየው ልብሳቸው የምክር ቤቱ የደህንነት ኮሚቴ ፊት ቀርበው ቃላቸውን የሰጡት በአርበኝነት ክብር ኒሻን ተሸላሚው ቬንማን የሰማሁት ነገር የማይገባ ሆኖ አግኝቸዋለሁ ነው ያሉት። የፕሬዚደንቱ ጥያቄ ከብሔራዊ ጸጥታ ጋር ምንም አይነት ግንኙነት የለውም ሲሉም አክለዋል። የምክትል ፕሬዚደንት ማይክ ፔንስ የውጭ ጉዳይ አማካሪዋ ጄኒፈር ዊሊያምስም ትራምፕና ዘለንስኪ ያደረጉትን የስልክ ውይይት ያደመጡ ሲሆን ባይደን ይመርመሩልኝ የሚለው ጥያቄ የአገር ውስጥ የፖለቲካ ጉዳይ በመሆኑ ያልተለመደ እንግዳ ነገር ሆኖ አግኝቸዋለሁ ብለዋል። የዩናይትድ ስቴትስ የተወካዮች ምክር ቤት በዚህ በሁለተኛ ሳምንት የምስክር ቃል መቀበል ሂደቱ እስከፊታችን ሐሙስ ድረስ ዘጠኝ የፕሬዝደንቱ ረዳቶችና የአስተዳደሩን ባለስልጣናት የምስክርነት ቃል ያደምጣል። አንደኛው በአውሮፓ ህብረት ዋናው የዩናይትድ ስቴትስ ዲፕሎማት ጎርደን ሰንላንድ ናቸው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት በድንገት ዎልተር ሪድ በተባለው ብሔራዊ ወታደራዊ ሕክምና ማዕከል ሆስፒታል መሄዳቸው ስለ ጤና ይዞታቸው ጥርጣሬ መቀስቀሱን ተከትሎ ዋይት ሀውስ ስለ መደበኛው ምርመራ ስለ መደበኛ ምርመራ ነው የሚል ተጨማሪ ማረጋገጫ ሰጥቷል። የፕሬዚዳንቱ መደበኛ ሐኪም የዩናይት ስቴትስ የባህር ኃይል ኮማንደር ሻን ኮሊን ይፋ ባደረጉት ማስታወሻ ፕሬዚዳንቱ ከአንድ ሰዓት ጥቂት አለፍ ላለ ጊዜ የወሰደ የጤና ምርመራና የላብራቶሪ ምርመራ ተደርጎላቸዋል ተወያይተዋልም። ነገር ግን ይህ የተለየ የልብም ሆነ ስርዓተ ነርቭ ጤና ግምገማ አልተደረገም፣ አይደለም ብለዋል። ሐኪሙ እንዳሉት ፕሬዚዳንቱ የተደረገላቸው በየዓመቱ የሚከናወነው የመደበኛ መሰረታዊ በሽታን ለመከላከል የሚደረግ ክትትል አካል የሆነ ምርመራ ነው። ከአዲሱ ዓመት በኋላ የበለጠ አጠቃላይ ምርመራ ይደረግላቸዋልም ብለዋል። ይሁን እንጂ የቅዳሜው ምርመራቸው ዋይት ሃውስ ውስጥ ዋይት ሀውስ በሚያወጣው እለታዊ መርሃ ግብራቸው ውስጥ አልተካተተም። ያንንም ሀኪማቸው በመርሃ ግብር መቃየር ምክንያት እንደሆነ ነው የገለጹት። ታሊባን ዛሬ ሁለት ምዕራባውያን ታጋቾችን ለቋል። ታጋቾቹን የለቀቀው የአፍጋኒስታን መንግስት ሶስት የቡድኑን ማለትም የታሊባን እስረኞችን ከለቀቀ በኋላ ነው። ሶስቱ የታሊባን አባላት ከተለቀቁ በኋላ የቡድኑ የፖለቲካ አካል ወደሚገኝበት ወደ ካታር ተወስደዋል። ምንጮች ለቪኦኤ እንደተናገሩት የ63 አመቱ አሜሪካዊ ኬቪን ሲ ኪንግ እና የ50 አመቱ አውስትሬሊያዊ ቲሞቲ ዊክስ የተለቀቁት ዞል በሚባለው የአፍጋኒስታን ደቡባዊ ክፍለ ግዛት መሆኑ ታውቋል። የማስለቀቁን ሂደት ለማመቻቸት በበርካታ የክፍለ ሀገሯ ወረዳዎች የ48 ሰዓት የተኩስ አቁም ታውጆ እንደነበረም ተመልክቷል። በመጨረሻም ሊቢያ ዋና ከተማ ትሪፖሊ ውስጥ በትላንትና እለት በአንድ የብስኩት ፋብሪካ ላይ የደረሰው ሕይወት ያጠፋ የሰው አልባ አውሮፕላን ጥቃት የጦር ወንጀል ተብሎ ሊፈረጅ የሚችል ነው ሲሉ የሊቢያ ውጭ ጉዳይ ሚኒስትር ተናገሩ መሐመድ ታሂር ሲያላ ስለ ሊቢያ ይዞታ ለመነጋገር በተሰባሰበው ለተባበሩት መንግስታት ድርጅት የጸጥታ ጽሕፈት ቤት ውይይት ላይ ባደረጉት ንግግር ጥቃቱ በማናቸውም ደረጃ የጦር ወንጀል ተብሎ ሊፈረጅ ይገባል ብለዋል። በሊቢያ የተባበሩት መንግስታት ከፍተኛ ባለስልጣን ጋሰን ሳላሚ በቪዲዮ አማካኝነት ለስብሰባ ባሰሙት ንግግር ሰኞው ጥቃት ቢያንስ አስር ሰዎች ተገድለውበታል፣ ከሰላሳ አምስት በላይም ቆስለዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበድና ቆንጂት ታየነን በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ ና በአህዱ ሬዲዮ ኤፍኤም 94.3 እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ ይቀርባል። የህዝብ ወያኔ አርነት ትግራይ ልሳን የሆነው ወይን መጽሔት ከሰሞኑ ያወጣው ጽሁፍ መነጋገሪያ ሆኖ ሰንብተዋል። ቀጣዩን አገራዊ ምርጫ በተመለከተ በመጽሔቱ ላይ በታተመው ጽሁፍ ምርጫው የሚራዘም ከሆነ ከግሙት ሊገቡ የሚገባቸው ያላቸውን እርምጃዎችም አካቷል። በመጽሔቱ አገላለጽ የራሱን የቻለ ክልል መዋቅር በእንግሊዝኛው አጠራር ዴፋክቶ ስቴት እናም በክልሉ ብቻ የሚደረግ ምርጫ ከቀረቡት ሀሳቦች መካከል ይገኛሉ። ይህን አስመልክቶ ሀብታሙ ስዩም በክልሉ ውስጥ የሚንቀሳቀሱትን የፖለቲካ ፓርቲዎችንና የህወትን ማዕከላዊ ኮሚቴ አባል ሀሳብ ጠይቆ እንደሚከተለው አጠናቅሯል። የትግራይን ክልላዊ መንግስት በሚያስተዳድረው የህዝባዊ ወያነ አርነት ትግራይ ህወት ጽህፈት ቤት ስር የሚታተመው ወይን 43ኛ ዓመት ሁለተኛ ቅጽ ከመስከረም አምስት እስከ ህዳር እትም ቀጣዩ ሀገራዊ ምርጫን በተመለከተ ረዘም ያለ ማስገንዘቢያ ታትሙበታል። ላብነት በገጽ 41 ላይ ቀጣዩ ሐሳብ ሰፍሯል። በመጨረሻ ምርጫ ከተራዘመ ሊከሰት የሚችለውን የሕጋዊ ቅቡልነት ችግር ወይንም ለጂትሜሲ ክራይሲስ ለማስወገድ በትግራይና በሕዝቧ ሕልውና ጠንካራ እምነት ካላቸው የክልላችን ድርጅቶች ጋር አሳታፊ በሆነ መንገድ ህጋዊ ምርጫ ማካሄድን ጨምሮ በሀገር አቀፍ ደረጃ ሊከሰት ከሚችል ችግር በአንጻራዊነት ነጻ የሆነችና የተሟላ መንግሥታዊ መዋቅር ወይንም ኢንስቲትዩሽን ያሏትና የገነባች በአንጻራዊነት ሲታይ ራሷን የቻለች ክልል ዲፋክቶ ስቴት መሆን የምትችልበትን ሥራ መሥራት ወሳኝ ነው የሚል ሐሳብ ይገኝበታል። በእትሙ ላይ የቀረበው ሐሳብ የብዙሐን መነጋገሪያ መሆኑ አልቀረም። በክልሉ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችም በጽሑፉ አንድምታ ላይ የተለያዩ ሐሳቦችን ያሰማሉ። በትግራይ ክልል ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል አንዱ የሆነው የአረና ትግራይ ፓርቲ ሊቀመንበር አብርሃ ደስታ በእትሙ ላይ ራስዋን የቻለች ክልል ወይንም ዴፋክቶ ስቴት የሚለውን ገለጻ በመጽሔቱ ላይ ከቀረበበት አግባብ የተለየ ትርጉም እንዳለው ያምናሉ። በመጽሔቱ ላይ የቀረበውን ሐሳብም እንደሚቃወሙ ይናገራሉ። በመጀመሪያ የወያኔ ወይን የሚል መጽሔት ወይ ጋዜጣ ስለ ራስ ገዝ አስተዳደር አይደለም እየተናገረው። ራስ ገዝማ ይቻላል። አሁንም እኮ ራስ ገዝ ናቸው፣ ኦቶኖመስ ሪጅንስ ናቸው ሁሉም የኢትዮጵያ ክልሎች ባለው ፌዴራል ስርዓት መሰረት ራስ ገዝ ናቸው። ዲፋክቶ ነው ያሉት። ዲፋክቶ ደግሞ ከራስ ገዝ አልፎ ትግላዊ ያልሆነ ሀሰተኛ ሀገር ተቀባይነት የሌለው እውቅና የሌለው ሀሰተኛ ሀገር ወደ መመስረት ው የሚሄደው እና እሱ ነው እያለ ያሉ እኛም የተቃወሙ ነው። ይህንን ነው ስንቃወመው። ደግሞ አንድ ምርጫ ቢደረግ ጥሩ ነው። ምርጫ ስላልተደረገ ግን ፌደራል ስርዓቱ ፈርሰዋል ወይ እንደፈረሰ መቆጠር አለበት የሚባል ነገር የለም። ምርጫ ባይደረግ አንድ ህግ እንደተጣሰ ይቆጠራል። ህግ እንዲስተካከል ህግ እንዲታረም ነው የሚደረገው እንጂ አንዴ ህግ ተጥሰዋልና የባሰ ህግ ጥሳለሁ ማለት በራሱ ህገወጥነት ነው። እኛ አንቀበለው። ይሄ መጽሔት የህወሓት ልሳን ሆኖ ከመቆየቱ አንጻር እውነት የፓርቲውን ፍላጎትና አካሄድ የሚያመላክት ነው ብለህ ታስባለህ ወይ? ጥሩ ጥያቄ ነው። አንደኛ ወይን ጋዜጣ የፓርቲው ልሳን ነው እና የፓርቲው ፍላጎት፣ የፓርቲው ሀሳብ በዛ መልኩ ነው የሚያንጸባርቀው። ነገር ግን አቀራረቡ ላይ የፖለቲካ ሰዎች የህወሀት ሰዎች ሳያማክሩ የህወሀትን ፍላጎት ያንጸባረቁት ይመስለኛል እና ያለ ህወሀት ከፍተኛ ባለስልጣናት እውቅና የተጻፈ መሆን አለበት እንጂ እንደዚህ ተደርጎ አይጻፍም እንደዚህ ተብሎ አይነገርም ውርደት ነው በራሱ አቶ አብርሃ ደስታ በወይን መጽሔት ላይ በቀረበው ሀሳብ መሰረት ክልል አቀፍ ምርጫ ይደረግ ቢባል እንኳ የቅቡልነቱ ጥያቄ ሌላ ችግር እንደሆነም አንስተዋል ምርጫ በክልል ደረጃ የሚደረግ ምርጫ የለም በክልል ደረጃ ምርጫ እንዲደረግ እኮ የምርጫ ቦርድ ገላጋይ ህጋዊ ምርጫ ቦርድ ያስፈልጋል በክልል የሚቀርብ ህጋዊ ምርጫ ቦርድ የለም የክልል የሚባል የለም ብሔራዊ ባይቶ አባይ ትግራይ ወይንም ባይቶና በትግራይ ክልል ውስጥ በመንቀሳቀስ ላይ ካሉ የፖለቲካ ፓርቲዎች አንዱ ነው። የፓርቲው ሊቀመንበር አቶ ኪዳን ያመነ በወይን መጽሔት ላይ የወጣውን ሐሳብ በማኅበራዊ ሚዲያዎች ላይ መመለከታቸውን ጠቅሰው ፓርቲያቸውም ከወራት በፊት ሲያንሸራሽር ከነበረው ሐሳብ ጋር እንደሚመሳሰል ያወሳሉ። እኛ ላለፉት ስድስት ወራት እናንጸባርቀው የነበረ አቋም ነው ስፔሌስ የሚያንጸባርቀው ፈልጎት ወይ አስበውበት ሳይሆን በወጣቱ አጠቃላይ በህዝቡ ላይ ያለው አመለካከት የእኛ ሐሳብ ተቀባይነት ስላለው ከዛ ማምለጥ ስለማይችል ይመስለኛል። ይሄ ዲፋክቶ ስቴት ያሉት ጽንሰ ሐሳብ አሁን አንዳንድ ሰዎች ይሄ የመገንጠል መንደርደሪያ ወይንም ደግሞ የራስን ሀገር የመፍጠሪያ መንደርደሪያ አድርገውም እያዩት ነው። ከዚህ ጋር በተገናኘ የሚሉት ይኖር ይሆን? ዲፋክቶ ስቴት ስንል እንደ ክልል በህገ መንግስቱ መሰረት በአንዳንድ ጉዳዮች ላይ የራሳችን አቋም እንድንይዝ በአንቀጽ አርባ ሶስቱም ተንጸባርቋል። በህገ መንግስቱ ብዙ አንቀጦች ክልሎች ስልጣናቸው ኤክሳይዝ የሚያደርግ አንቀጦች ተሰጥቷቸዋል እና የፌዴራል መንግስት ግዴታውን የማይወጣ ከሆነ ያው አገር ሲታመስ ሁሉም ሀገር መታመስ አለበት ግዴታ ስለማይሆን፣ እያንዳንዱ ክልል ደግሞ ቤቱን የማስተካከል የማጽዳት ህግ እና ስርአት የማስያዝ ግዴታ አለበት እና የክልሉ መንግስት ዲፋክቶ ሴት ሲል የፌዴራል መንግስት እነዚህን መስራት የማይችል ከሆነ ዝግጅነት ከሌለው ይሄን እንዲያሟላ ከዛ ክልል ደግሞ የራሱ ቴሌ፣ የራሱ ባንክ፣ የራሱ መብራት ኃይል በሀገር ውስጥ ሀገር የሚመስል ተቋሞች እንዲኖሩት ፋንክሽናል የሆነ ስራ እንዲኖረን ነው። በፊት የጠየቅ ነው እና የክልል መንግስት ከዚህ በፊት ስናንጸባርቀ የነበረው አቋም ነው ተቀብሎ ያንጸባርቀው። በመጽሔቱም ያቀረበው የመገንጠል ጥያቄ አይደለም፣ እየተጠየቀ ያለው በህገ መንግስት ያቁልጭ ብሎ ያለ የራስን ፖሊሲ በክልልህ የመፈጸም የመተግበር የሚፈቅድ ነው። በመጽሔቱ ላይ የቀረበውን ሀሳብ በተመለከተ ተጨማሪ ማብራሪያ እንዲሰጡን ስልክ ከደወልንላቸው መካከል አንዱ የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ አባል አቶ ነጋ አሰፋ ይገኛሉ። አቶ ነጋ መጽሔቱን እንዳላነበቡትና እሳቸው በሚያውቁት ግን ቀጣዩ ሀገራዊ ምርጫ የማይካሄድ ከሆነ ሊወሰዱ የሚገቡ እርምጃዎችን በተመለከተ በፓርቲያቸው የተላለፈ ውሳኔ የለም ይላሉ። እሱ ጥናት ለሚደረግ ወገና ነው ውሳኔ የተወሰነ ሳይሆን ጥናት እንደሚደረግ ነው የማውቀው። እኔ እኛ እንደ ድርጅት አቋማችን ምርጫ መካሄድ አለበት የሚል ነው። ሰው ምርጫ የማይካሄድ ከሆነ ደግሞ ምን መደረግ አለበት የሚል በቀጣይ ተወያይዘን የምንወስነው ነው እንጂ አሁን የተወሰነ ነገር የለም። ምርጫ መካሄድ አለበት ስትሮንግሊ አቋም ይዘናል። አሁን ምርጫው ካልተካሄደ ግን እኛ ምርጫ እንዴት አድርገን ማካሄድ እንችላለን፣ ከህገ መንግስቱ አንጻር ሁሉም ነገር ታይቶ መፍትሄ ሊሰጥበት እንደሚገባ ተማምነናል። ከዚ ውጭ ግን የማውቀው የለኝም። በፌዴራል መንግስት ውስጥ የሚደረጉ እንቅስቃሴዎች ፈሬ የማይዙ ከሆነ የዲፋክቶ ስቴት ወይንም የራስ ገዝ ክልልን ጽንሰ ሀሳብን ማሰብ እንደሚገባ በመጽሄቱ ላይ ተጽፏል። እንደዚህ አይነት ዝርዝር ነገሮች ስለሆኑ እነዚህ ከመጽሄት አዘጋጆቹ ጋር ምን ታሳቢ አድርጎ እንደተወያዩበት እንደጻፉት ብትነጋገር ሀገር ነው የተሻለ የሚሆነው። አሁን ዝም ብሎ በአጋጣሚ እየጠየቀኝ ስለሆነ እነዚህ ዝርዝር ነገሮች ሌላ ጊዜ ብናያቸው ነው ጥሩ። አቶ ነጋ፣ ለተጨማሪ ማብራሪያ የመጽሔቱን የዝግጅት ክፍል ደውዬ እንዳናገር መክረው ነበረ። የመጽሔቱን የዝግጅት ክፍል ለማግኘት ያደረግኩት ሙከራ ግን ለጊዜው አልተሳካልኝም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባውን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አብራችን ቆዩ። ነገ የሚከናወነው የሲዳማ ውሳኔ ህዝብ ሰላማዊ በሆነ መንገድ እንዲጠናቀቅ መንግስት በቂ የጸጥታ ኃይል ማሰማራቱን የሲዳማ ዞን አስተዳደር አስታውቋል። አስተዳደሩ ይህንን ያስታወቀው የዞኑ ዋና አስተዳዳሪ ዛሬ ቀትር ላይ ለአገር ውስጥና ለውጭ ጋዜጠኞች በሰጡት መግለጫ ነው። መግለጫውን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ሪፖርት ልኳል። የሲዳማ ዞን አስተዳዳሪ አቶ ደስታ ሌ ደግሞ በመግለጫቸው እንዳሉት የኢትዮጵያ ብሔራዊ ምርጫ ቦርድና የሲዳማ ዞን አስተዳደር ለውሳኔ ሕዝብ በቂ ዝግጅት አድርገዋል። የምራጮች ምዝገባም ያሊንከን መካሄዱን ጠቅሰው አሁን በዞንና በአዋሳ ከተማ ያለው ወቅታዊ ሁኔታ ሰላማ መሆኑን ገልጠዋል። ከጠበቀው በላይ ምራጮች መመዝገባቸውና ተጨማሪ ግብዓቶች የተሟሉ መሆናቸውን ጠቁመው በተረጋጋ ሁኔታ ድምፁ እንዲሰጥም ጠይቀዋል። ህዝበ ውሳነው በተሳካ ሁኔታ እንዲጠናቀቅ ቅድመ ሁኔታዎችን በበኩሉ ሲያዘጋጅ ቆይተዋል። አሁን በደረስንበት ምዕራፍ ቅድመ ሁኔታዎቹ በተገቡ ተሟልቶ ተፈጽመዋል። ስለዚህ የምዝገባ ቦታ፣ የምዝገባ ሂደት እጅግ ሰላማዊ በሆነ መልኩ መጠናቀቅም እንዳለበት በማሰብ አስፈላጊ የሆኑ ሰብአዊና ቁሳቢ ዝግጅቶቹን ስናደርግ ቆይተናል። በሰላም ጉዳይ ዙሪያም ሰላም ለማናችንም እጅግ አስፈላጊ በመሆኑ በምንም መልኩ ሰላማችንን የሚረብሹ ነገሮች መኖር ያለባቸው የሰላም ዘብም ሕዝብ ስለሆነ የሰላም ምንጭም ሕዝብ ስለሆነ ከህዝብ ጋር ስለ ሰላም ጉዳይ ሰፊ ውይይት ስናደርግ ቆይተናል። በተፈቀደው የመዝገባ ጊዜ ውስጥ አዋሳን ጨምረው ሁለት ሚሊዮን ሶስት መቶ ሀያ ሁለት ሺ ዘጠኝ መቶ ሰማኒያ ሰባት ሰው ተመዝግበዋል። እኛም ምንጠብቅ የነበረው ሁለት ነጥብ ሁለት ሚሊዮን ነው። አሁን ከ2.3 ሚሊዮን ደርሷል። 2 ያህል በላፊ የመጣበት ሁኔታ ነው ያለው። አቶ ደስታም ምርጫ ቦርድ ኃላፊነቱን በሚገባ የተወጣ መሆኑን አረጋግጠው ምርጫው ፍትሐዊና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅም ሁሉም ኃላፊነቱን እንዲወጣ አሳስበዋል። ምርጫ ቦርድ ውጤቱን ከገለጠ በኋላ የተለየ የደስታ እንቅስቃሴ እንደማይኖርና የተለመደ መደበኛ የሕዝቦች ኑሮ እንደ ወትሮ ሁሉ እንደሚቀጥልም ተናግሯል። ድህረ ምርጫን በሚመለከት ውጤቱ በማግስቱ ጊዜያዊ ውጤት በየምርጫ ጣቢያው እንደሚለጠፍ የምርጫ ቦርዱ መርሃ ግብር ያሳያል። ያንን ተከትለው ፖለቲካን ልዩነት ውስጥ ጊዜያዊ ውጤት የተጠቃለለ በምርጫ ቦርድ ይገለጻል ብለን ነው የምንጠብቀው። ስለሆነ ምርጫ ቦርዱ የምርጫ ውጤቱንም ከገለጸ በኋላ ህዝቡ ወጥቶ ደስታውንም ሆነ ተቃውሞውን ሊገልጽ የሚችልበት እድል ዲሞክራሲያዊ ስለሆነ ዝግ አይደለም። ጊዜው መቼ ይሆናል የሚለው ግን በአግባቡ ኃላፊነት የሚወስድ አካል ባለበት መልኩ ነው መሆን የሚገባው። አሁን ያለንበት ወቅትም በኮማንድ ፖስት ነው ለምርጫው ሰላማዊነትና ዴሞክራሲያዊነት ሲባል ኮማንድ ፖስት መሆኑ ምንም ያመጣው ማዕቀብ የለም። በአግባቡ መቀስቀስ፣ ሰው በአግባቡ መመዝገብ፣ ድምፁን በሰልፍ ወጥቶ መስጠት የቻለበት የሚችልበትም ሁኔታ ክፍት ስለሆነ ሂደቱ በጣም ገንቢ ቢሆንም ከዛ ባለፈ ከምርጫው በኋላ በተለያየ መልኩ በቡድን በዛ ብለው መንቀሳቀስ ግን በኮማንድ ፖስቱም ሕግ የማይደገፍ በመሆኑ የሚደረግም ከሆነ በአግባቡ ኮማንድ ፖስቱንም በማስፈቀድ ኃላፊነት በመውሰድ በሰላማዊ መንገድ ብቻ ፈጽሞ መመለስ ስለሚያስፈልግ ከሲዳማ አንጻር ስንመጣ ግን ምርጫ ቦርድ መግለጫውን በሰጠ ማግስት በመውጣት የሚደረግ የደስታም የሀዘንም የድጋፍም የተቃውሞም ሰልፎችና መግለጫዎች ይኖራሉ ብለን አንጠብቅም። ስለዚህ ህይወት እንደነበረው ይቀጥላል ማለት ነው። ሬፈረንደሙን መፈጸም እንዳለ ሆኖ በማግስቱ ጀምሮ ነጋደው በንግዱ ላይ፣ ተማሪው በትምህርቱ ላይ፣ መንግስት ሰራተኛው በመንግስት ስራው ላይ፣ አርሶ አደሩ በእርሻው ላይ የሚያተኩርበት ሁኔታ ነው የሚሆነው። ክልሉም ሆነ ዞኑ እንዲሁም አዋሳ ከተማ በወታደራዊ እዝ ስር መሆኑ ለውሳኔ ህዝቡ ሂደት ሰላማዊነት አስተዋጽኦ እንደሚያበረክት ገለጡት። አስተዳዳሪው ከምርጫው መልስ በቡድን መንቀሳቀስም ሆነ ባለ ሁለት ጎማ ሞተር ሳይክል መጋለብ እንደማይፈቅድ ማስታወቀዋል አስተዳዳሪው። የዞኑ መንግስት ኃላፊነትም እንደሚከተለው ገልጠዋል። አንደኛው የምርጫ ሂደቱን ጭምር ፍጹም ሰላማዊ እንዲሆን የሰላምና የጸጥታ ሁኔታን የማረጋገጥ ፣ ሁለተኛ ምርጫ አስፈጻሚዎችን በአግባቡ ተቀብሎ የመሸኘት ቁሳቁሶቹንም በአግባቡና በስራቱ መሸኘት ከምርጫ በኋላ ደግሞ ከህዝባችን ጋር በልማትና በሰላም ጉዳዮች ላይ ያቀድናቸውን እቅዶች ተወያይተን ሁሉም በራሱ ጉዳይ ላይ እንዲያተኩር ሌሎች ብሔር ብሔረሰቦችን ጭምር አብሮን የሚገኝ ውጤት ካለ ተከፋፍለን ተጠቃሚ በምንበት ሁኔታ ላይ ተጋግዘን ተያይዘን እንድንሰማራ ይህንን ሁኔታ ማስተባበር ነው የሚሆነው። ና በአዋሳ ከተማ የሚገኙ የምርጫ ጣቢያዎችን ቪኦኤ ዞሮ የቃኘ ሲሆን በምርጫ ጣቢያዎችም ድንኳኖች የተተከሉ ሲሆን አስፈላጊ ቁሳቁሶችም ሲሟሉ ውሏል። በመናኸሪያ ክፍለ ከተማ የግዊ ቀበሌ ሰላም መንደር ምርጫ ጣቢያ አስፈጻሚ ሶስና በበም በጣቢያቸው 1400 ገደማ መራጮች መዝገባቸውና ዝግጅቱም መጠናቀቁን ተናግሯል። እስካሁን ያለው የነበረው ሁኔታ እንግዲህ ሁሉም ሰላማዊ ነው በተባለው በታዘዝ ነውእና እና በሰለጠነው መሰረት እስካሁን ድረስ እያከናወን ነበር ስራችን። አሁን ደግሞ እንደሚታወቀው ነገ ነው የምርጫ ቀኑ ዳር 10 ዛሬ ዝግጅት ሲያደረግን ና የድንኳን ተከላና ይሄ የቦታዎችን አቀማመጡ ምናምን እያስተካከልን ያለ ነው። ሶስት ምርጫ አስፈጻሚዎች ነን። በዛ ላሉበት አካባቢ ከኛ በላይ በጣም ለበዙ ሰዎች ተጨማሪ የሰው ኃይል ተጨምሮ እየሰሩ ነው። እኛ በቂ ስለሆነ ተጨማሪ ሰው አላስፈለገንም። በራሳችን ሶስታችን ነው እንደጀመር ህዳር 10 2012 ዓ ም ለሚከናወኑ የሲዳማ ውሳኔ ህዝብ ነገ ይጨምራል ከተባለው ከ175 ጣቢያዎች ጋር 1867 የምርጫ ጣቢያዎችና 6000 ገደማ አስፈጻሚዎች ስራ ላይ ይውላሉ። ሲዳማ ክልላዊ አስተዳደር እንዲሆን አሊያም የደቡብ ብሔር ብሔረሰቦችና ህዝቦች ክልል አንዱ አካል ሆኖ እንዲቀጥል የሚወስን የምርጫ ካርድ የወሰዱ የ2.3 ሚሊዮን ህዝብ ድምፅ ውሳኔ ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብዴዮ ስለ ዘገባው እናመሰግናለን። ከሀዋሳ በተከታዩ ዘገባ ወደ ሶማሌ ክልል ነው የምንሄደው። በቅርቡ የተመሰረተው የሶማሌ ቅንጅት ለዲሞክራሲና ነጻነት የተባለ ድርጅት በአፋር ክልል አደይቱና እንዱፎ በሶማሌ ብሔር ተወላጆች ላይ እየተፈጸመ ነው ያለውን ጥቃት አውግዟል። የእንዱፎ ነዋሪዎችም ጥቃት እየተፈጸመብን ነው ይላሉ። የአፋር ክልል ግን በበኩሉ በኡንዱፎ እየተካሄደ ያለው የሰላም ጉባኤ ነው ሲል ይሟገታል። አዲስ ቸኮል ዝርዝሩን ይዘዋል። የአዲሱ ፓርቲ ቅንጅት ለዲሞክራሲና ለነጻነት ህዝብ ግንኙነት ኃላፊ የሆኑት አቶ አደን አላሌ በዛሬ ዕለት ለጋዜጠኞች በሰጡት መግለጫ በአፋር ክልል የሶማሌ ብሔር ተወላጆች እንግልትና መፈናቀል እየደረሰባቸው ነው፣ ህገ መንግስታዊ መብቶቻቸውም እየተጣሱ ነው ብለዋል። አበይቱና ኡንዱፎ ችግሮቹ ምንድነው? አሁን እዛ የሚኖሩትን ሰዎች ሶማሌዎች ናቸው። የኢትዮጵያ መንግስት የኢትዮጵያ ፌዴራላዊ ሚሊተሪ አዚዞ እዛ ጋር አፋር ክልል ይህን ሰዎች እንዲሆኑ በጉልበት ሰብሰባ አደረጉና ከሰብሰባው በኋላ አፋሮቹ እዛ ያሉትን ሶማሌዎች እንዲያስተዳድሩ ይህንን ድርጊት ኢሰብአዊ ነው። እኛ ይህንን እንቃወማለን። ለምንድ ነው የምናቃወመው? የኢትዮጵያ ህገ መንግስት ይህንን አይነት ነገር አይፈቀዱም። አቶ አደን አክለውም ሶማሌዎች የሚበዙባቸው ሶስቱ አወዛጋቢ ቀበሌዎች የልማት ተቋዳጅ ሳይሆኑ እንዲኖሩ ተደርገዋል ሲሉ ወቅሰዋል። የፌዴራል የፀጥታ ኃይሎችን በወገንተኝነት የወቀሱት አቶ አደን አፋርና ሶማሌ ወንድማማች ህዝቦች ናቸው፣ የተፈጠሩ አለመግባባቶችንም በውይይት ብቻ መፍታት ይገባቸዋል ሲሉ መክረዋል። በአፋር ክልል የወንድፎ ከተማ ነዋሪ የሆነ ወጣቱ መርም በአሁኑ ሰዓት አንድ ሺህ ሁለት መቶ ገደማ ሶማሌዎች ከወንድፎ ተፈናቅለዋል ብለዋል። ሁለት መቶ ሰው እናቶች አባቶች ወዳቶች ወዳጅመራ ወታሪና አሁን እያ እዚህ አሁን የነበረው ሰላሳ ሁለት ሰው አንድ ቦታ ነ የተፈናቀለ ሰዎች ማለት ነው። በአፋር ክልል በባለሙያነት የሚሰራው ከዲር አህመድ ግን በወንድፎ እየተካሄደ ያለው የሰላም ኮንፈረንስ ነው ይላል። እንግዲህ ሰሞኑን ለሶስት ቀናት በአፋር ብሔራዊ ክልላዊ መንግስት ደቡባዊ ዞን በአሚ ወር ረባይ ጋዋኒ ስር የምትገኘው እንደፈዑ ቀበለ ላይ የኢሳ ማህበረሰብና በአፋር ሕዝብ መካከል የሰላም ኮንፈረንስ እየተካሄደ ይገኛል። የዚህ የሰላም ኮንፈረንስ ዋናው ዓላማ በሁለት ሕዝቦች መካከል አስራ አንድ ወራት ሲካሄድ የነበረው ጦርነት ከጦርነት ትርፍ አይገኝም በሚል በተደረገው በፌዴራል በኩልና በክልል በአፋር በክልል በኩል በተደረገው ስምምነት መሰረት እነዚህ እዚህ አካባቢ ላይ የህዝብ ኮንፈረንስ እየተደረገ ይገኛል። ስለዚህ የዚህ ኮንፈረንስ ዋና አላማ አካባቢው ሰላም እንዲሆንና ከጦርነት ተላቆ ህብረተሰቡ የለመደውን የሰላማዊ የእለት አይለት ስራ እንድሰራ በፊት ነው። ስለዚህ አሁን በዛ አካባቢ ላይ በፌደራል ምክንያት ተፈናቅናል የሚሉት አካላት ምናልባት ሲያስቡት የነበረው ሁኔታ ያልተመቻቸው ሰዎች ሊሆኑ ይችላሉ። እንግዲህ እዛው ያለው የዒሰ ማህበረሰብ አምኖበት ሞትና ግድያ ካልሆነ በስተቀር ከሞት ከጦርነት የሚገኝ ትርፍ እስከሌለ ድረስ በሰላማዊ መንገድ ካሉበት ከአፋር ህዝብ ስር ሆኖ መተዳደርን የመረጡና እነዚህ ተፈናቅናል የሚሉት ደግሞ በአፈር መስተዳደር ስር ከምንሆን ወይ ጦርነት ወይ ደግሞ አካባቢን ለቀን እናወጣለን የሚለው አስተሳሰብ ያላቸው ሰዎች ይሆናሉ እንጂ ተፈናቅናል የሚሉት እዚህ አካባቢ ላይ በአሁኑ ሰዓት ምንም አይነት መፈናቀል እንትን የለም። እንትን የሰላም ኮንፈረንስ ከሆነ በሶማሌ ባህል ሁሉም ጎሳ አንድ ኡጋዝ ነው የሚኖረው። ኢሳዎች ናቸው እዛ ከአፋር ክልል ጋር በአጎራባችነት የሚኖሩት። የኢሳ ኡጋዙም የኢሳ ሀገር ሽማግሌዎችም ባልተጋበዙበት ሁኔታ የእርቅ መድረክ ሊባል ይችላሉ የሚል ቅሬታ ያቀርባሉ። የኢሳ ኡጋዝ እኮ የግድ መገኘት ያለበት፣ ምክንያቱም እነዚህ የኢሳ ተወላጆች እየኖሩ ያሉት በአፋር ብሔራዊ ክልላዊ መንግስት ውስጥ ነው። ስለዚህ የነዚህም ጉዳይ ማስተካከል ወይም ደግሞ እልባት መስጠት የሚችለው እዛው የሚኖሩበት አፋር ብሔራዊ ክልል መንግስት ውስጥ ያለው የአፋር ብሔራዊ ክልል መንግስት ነው እንጂ ከሌላ አካል መጥቶ ይህንን ጉዳይ ላይ መሳተፍ የሚስልበት ምንም የሕጋዊ ማዕቀፍ የለም። ለተወሰኑ ቀናት ጋብ ብሎ የነበረው የአፋርና ሶማሌ ግጭት ሰሞኑን የማገርሸት አዝማሚያ እየታየበት ነው። በፌዴራል መንግስት አሸማጋይነት የሁለቱ ክልል አመራሮች ያካሄዱት የእርቅ ሂደት ወደ ዞንና ወረዳዎች ይወርዳል ቢባልም እስካሁን ግን የታየ እርምጃ የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን ለዘገባው። ዩናይትድ ስቴትስ በምዕራብ ዳርቻ ስላለው የአይሁድ ሰፈራ ጉዳይ አቋሟን እየለወጠች መሆኗን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትናንትና አስታውቀዋል። በተያያዙት የፍልስጤማውያን ግዛቶች የሲቪል ሰፈራዎችን መገንባት የዓለም አቀፍ ሕግን የሚጻረር ነው የሚለውን እንደ አውሮፓውያን አቆጣጠር ከ1978 ዓመተ ምህረት አንስቶ የነበረውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አቋም አሜሪካ እንደምትሰርዘው ነው የውጭ ጉዳይ ሚኒስትሩ ያስታወቁት። የአሜሪካ ድምፅ ዘጋቢ ዝላቲሳ ሆክ ያቀናበረችው ዘገባ አለ፤ አዳነች ፍስሀዬ ታቀርበዋለች። ዓለም አቀፍ ማህበረሰብ እስራኤል በተያዙት የፍልስጥማውያን ግዛቶች የምትገነባቸውን ሰፈራዎች ህገወጥ አድርጎ ያያል። አራተኛውን የጄኔቫ ውልን እንደሚጥስ ያምናል። በጄኔቫ ውል መሰረት አንድን የሌላ ግዛት የያዘ ኃይል የራሱን ሕዝብ ሊያሰፍርበት እንደማይችል ይደነግጋል። እስራኤል በበኩሏ የእስራኤል ዜጎች ወደዛ እንዲዛወሩ ስላልተደረገ ዓለም አቀፍ ሕግን አልጣስኩም ትላለች። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ታዲያ የትራምፕ አስተዳደር የኦባማ አስተዳደር አያያዝን ይተዋል ብለዋል። የትራምፕ አስተዳደር ሁሉንም አይነት የሕግ ክርክሮች በጥንቃቄ ካጤንና ከመረመረ በኋላ ከፕሬዚዳንት ሬጋን ውሳኔ ጋር ነው የሚስማማው። በምዕራብ ዳርቻ የእስራኤል ሰፈራዎችን መገንባት ዓለም አቀፍ ሕግ ግን አይጻረርም። እስካሁን ባለው ጊዜ የዩናይትድ ስቴትስ ፖሊሲ እንደ አውሮፓ አቆጣጠር ከ1978 ዓ.ም አንስቶ በነበረው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አቋም ላይ የተመሰረተ ነበር። አቋሙም በምዕራብ ዳርቻ ላይ የእስራኤል ሲቪሎች ሰፈራ መገንባት ዓለም አቀፍ ሕግን ይጻረራል ይላል። እስካሁን ባለው ጊዜ ይህን ፖሊሲ የቀለበሰ የአሜሪካ ፕሬዚዳንት የለም። ነገር ግን ሁሉም የአሜሪካ ፕሬዚዳንቶች ሰፈራዎቹን ሕገ ወጥ ብለው ከመጥራት ተቆጥበዋል። በመካከለኛ ምስራቅ ለሚደረገው የሰላም ጥረት አብይ መሰናክል ብለው መግለጹን መርጠው ቆይተዋል። ፓምፖዮ በበኩላቸው በምዕራብ ዳርቻ የሚገነቡትን የሲቪል ሰፈራዎችን የዓለም አቀፍ ሕግን ይጻረራሉ ማለቱ የሰላሙን ዓላማ አያራምድም ብለዋል። ከባዱ እውነት ለግጭቱ ሕጋዊ መፍትሄ የማይኖር መሆኑ ነው። ዓለም አቀፍ ሕጎችን አስመልክቶ ማነው ስህተተኛው፣ ማነው ትክክለኛው ማለቱ ሰላምን አያመጣም። ይህ በእስራኤልና በፍልስጤማውያን መካከል ድርድር በማካሄድ ብቻ ሊፈታ የሚችል ውስብስብ የሆነ የፖለቲካ ችግር ነው። ዩናይትድ ስቴትስ ሰላሙን በማምጣትው እርምጃ ለመርዳት ቁርጠኛ ናት። ይህን ዓላማ ለመርዳት የምንችለው የምንችለውን ሁሉም እናደርጋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል መዲናነት እውቅና ከሰጡበት ጊዜ አንስቶ ፍልስጤማውያን መሪዎች የዩናይትድ ስቴትስ ሽምግልናን አንቀበልም ብለዋል። ፍልስጠማውያን ምስራቅ ኢየሩሳሌም ለወደፊት ለመመስረት የሚያስቧት ሀገር መዲና እንድትሆን ይፈልጋሉ። የትራምፕ የመካከለኛ ምስራቅ ፖሊሲን ለእስራኤል የሚያዳል አድርገው ያያሉ። በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ዲሞክራት በርኒ ሳንደርስ በተያዙት ፍልስጠማውያን ግዛቶች የእስራኤል ሰፈራዎች መገንባት ህገ ወጥ ተግባር ነው ብለዋል። የአሜሪካው ፕሬዚደንት ጽንፈኛ የሆነውን መሰረታቸውን ለማስደሰት ሲሉ የዲፕሎማሲን ተግባር እያሰናከሉ ነው ብለዋል። የአውሮፓ ሕብረት ያወጣው መግለጫ በተያዘው የፍልስጤማውያን ግዛት ያሉ ሁሉም ሰፈራዎች፣ በምስራቅ ኢየሩሳሌም ያሉትም ጭምር በዓለም አቀፍ ሕግ መሰረት ሕገወጥ ናቸው ይላል። እስራኤል በወራሪ ኃይልነት ባላት ግዴታ መሰረት መላ የሰፈራ ሥራዎችን እንድታቆም የአውሮፓ ሕብረት ጥሪ አቅርበዋል። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች እንዲሁም በአህዱ ራዲዮ ኤፍኤም 943 በናይል ሳትም ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂታ ነን። የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀን ሁለተኛውን አጋማሽ ስርጭታችንን መጀመራችን ነው። አብራችሁን እንድታመሹ በድጋሚ እንጋብዛለን። በኢህአዴግ ውህደትና በአዲሱ የብልጽግና ፓርቲ ጉዞ ላይ የኢትዮጵያ ወቅታዊ ሁኔታ የሚከታተሉ ልሂቃን አስተያየቶችን ሰጥተዋል። ጥያቄውን ያነሳችው ጽዮን ግርማ ማምሻውን ምላሻቸውን ያካተተችበትን ዘገባ ይዛ ቀርባለች ንሆ የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ተዋህዶ ብልጽግና ፓርቲ ለመሆን በሚያስችለው የፓርቲው ፕሮግራም ላይ ተወያይቶ ማጽደቁን ይፋ አድርጓል። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማ ውይይት የተደረገባቸውን ነጥቦች ለአሜሪካ ድምጽ ሲያስረዱም አዲሱ ብልጽግና ፓርቲ ህብረ ብሔራዊ ፌዴራላዊና ዴሞክራሲያዊ ይሆናል ብለዋል። ፓርቲው ህገ መንግስቱንና የምርጫ ህጉን አክብሮ እንደሚዋሃድም ገልጸዋል። አካታች አገራዊ አንድነትና ብሔራዊ ማንነትን አጣምሮ የሚይዝና የቋንቋ ብዙህነትን የሚያረጋግጥ ነው ብለውታል። የምስራቅ አፍሪካ የፖሊሲ ጥናት ተቋም ምክትል ዳይሬክተር እና የማህበራዊ ሳይንስ ተመራማሪ የሆኑት ዶክተር ብርሃኑ ሌንጀሶ ይህንን የአዲሱን ውህድ ፓርቲ ጉዞ በበጎ ይመለከቱታልና አንኳር አንኳር የሆኑ የኢህአዴግን ችግር መፍታት ይችላል የሚል እምነት አለ። እሱም አካታች ነው፣ ሁሉንም የኢትዮጵያን ብሔር ብሔረሰቦች ያቅፋል። እንደገና ደግሞ ፍትሀዊ ውክልና ይኖራል። ዲሞክራቲክ ሪፕሬዘንቴሽን ማለት ነው። ሪፕሬዘንቴቲቭ ዲሞክራሲ ነው ኢትዮጵያ የምትከተለው። ግን ስድስት ሚሊዮን ህዝብ የሚወክለውን ፓርቲ ወደ አርባ ሚሊዮን የሚጠቃውን ህዝብ የሚወክለው ፓርቲ በኩል ቁጥር መወከሉ ይህ ፍትሀዊ ነው እና ፍትሀዊነቱንም እናመጣለን የሚለውን ነገር በእጅጉ አጉልቶ ለማሳየት ሞክረዋል። በመግለጫቸውም በተለያየ የሰጡት ትንተና ላይም ይሄ ነገር ሲነሳ ያለው ይሄን ሁለቱም ማሻሻሉ ባይተሰል በጣም ትልቅ ለውጥም ወደፊት እንድናይ የተሻለ ነገር ያመጣሉ ብለን እንድንመኝ ያደርገናል። ይሄንን ደግሞ የምንለው ከነበረው ታሪክ ተነስተን ነው። በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ትምህርት ክፍል መምህርና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የዶክትሬት ተማሪው አቶ ገብረ መድን ገብረ ሚካኤል የአዲሱን ፓርቲ አካሄድ በጎም ሆነ ደካማ ጎኑን ለመናገር ፕሮግራሙን በዝርዝር መመልከት እንደሚጠይቅ ገልጸው፣ ከየቦታው ያነበቡትን ብጥስጣሽ መረጃዎች ተንተርሰው ግን የኢህአዴግ ችግር በዚህ ይፈታል የሚል እምነት እንደሌላቸው ተናግረዋል። አጠቃላይ የኢትዮጵያ ችግር ሲሰነስር የብሔር አደረጃጀት መኖሩ ለኢትዮጵያ ችግር ሆነዋል የሚል ግንዛቤን አሳቢ ያለው ፓርቲ ዲሞክራትና የህብረት ፓርቲ በእኔ ግምት በኢትዮጵያ በብሔር መደራጀት የኢትዮጵያ እውነታን ያንጸባርቃል እንጂ ከኢትዮጵያ እውነታ ያፈነገጠ ነገር አይደለም። ስለዚህ የኢትዮጵያ እውነታ ተጋፍጠህ ምስክር መስጠት ነው እንጂ ክደህ እናረቀህ ሌላ መልክ ሰጠህ መሆን የለበትም ባይኖር የኢትዮጵያ ችግር የኢትዮጵያ አደረጃጀት የብሔር መካረር የብሔር ልዩነት የምናም ልዩነት ብሎ የሚነሳ ፓርቲ ራሱ ራሱ ለኢትዮጵያ ችግር ነው ባይ እንደዚያ የተቻኮለ ነው። የኢትዮጵያ አሁን ያለንበት ተጨባጭ ሁኔታ አንድ የሚሆን ፓርቲን አይደለም የሚፈልግ። እንዲያውም ግንኙነቱ የላላ የፓርቲውም የመንግስቱ መዋቅርም የላላ ግንኙነት ያለው ከማዕከል ይልቅ ለክልሎች ወይም ለብሔር ድርጅቶች ስልጣን የሚሰጥ የተሻለ ስልጣንና ነጻነት የሚሰጥ የተወጠረውን ገመድ ማላላት የሚያስችል የፓርቲና የመንግስት አወቃቀር እንጂ አሁን በተለይ በተካሄደበት ችኮላ ስጋት ይበዛበታል ከጥቅሙ ይልቅ ስጋቱ ይታያል በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰሩ መሰንበት አሰፋ ደግሞ አዲሱ ፓርቲ አገራዊ አንድነትን ጠብቆ ትክክለኛ ፌዴራሊዝምን ለማረጋገጥ ያለመ ጭምር በመሆኑ ለአገር ጠቃሚ ነው ብሎ ያስባሉ ሀገራዊ ብሔራዊነትንና የብሔር ብሔረሰቦችነት ነት እያሉን ጠብቆ እንዲሄድ ከማድረግ አንጻር ከፍተኛ አስተዋጽኦ ይኖራል ብዬ አስባለሁ። ብዙ ሰውን እንደ አይቲንክ የኢትዮጵያን ፖለቲካ የሚታዘብ ሰው እንደሚያውቀው የብሔር ብሔረሰቦች ጥያቄ ብቻ ላይ ተቸክሎ የፖለቲካ ምህዳሩ በተለይ ሀገራዊ አንድነት መስራት ላይ ትልቅ ችግር እንደነበር ብዙ ሰዎች እኛም ብቻ ሳይሆን የምናስተውለው አይቲንክ የውጭ ታዛቢዎችም ብዙ ጊዜ የሚያቀርቡት ሀሳብ ነውና ሁለቱን አስታርቆ በመሄድ ላይ አይ ቲንክ መልካም ነገር ይኖራል ብዬ አስባለሁ። ሚዛኑን ነው ያስጠብቆ። ምክንያቱም አንዱን ብቻ ትኩረት አርገን ሌላውን ስንተው የፖለቲካ ሚዛኑን የሚያዛባልና በዛ ደረጃ አይ ቲንክ መልካም ነገሮች ያመጣሉ ብዬ አስባለሁ። ሁለተኛው አይ ቲንክ ብዙ ጊዜ የተነገረው እና ገብሶ ኢህአዴግን ያላደረገው የአጋር ፓርቲዎች ጉዳይ ነው። ትክክለኛ ህብረ ብሔራዊነትና ፌዴራሊዝም እንደምናወራ ከሆነ የእነዚህ ብሔራዊ ፓርቲዎች ወደ አዲሱ የፓርቲ አወቃቀር መምጣት የፖለቲካ ተሳትፎን፣ ሀገራዊ አንድነትን ያጠናክረዋል ብዬ ነው ማስበው። እንደውም ፓርቲው መዋሀድ አለመዋሀድ ብቻ ሳይሆን በአጠቃላይ አገሪቱ አሁን ካለችበት ሁኔታ አንጻር ቅድሚያ ሊሰጠው የሚገባ ጉዳይ አይደለም የሚል አስተያየት የሚሰጡ አሉ። ረዳት ፕሮፌሰር መሰንበት ከዚህ የተለየ ሀሳብ ነው ያላቸው። እንደውም አሁን ላነበበት ምስቅልቅል እንደውም የሀገሪቱን የፖለቲካ የኢኮኖሚ አቅጣጫ እንደውም ለማስተካከል የመጀመሪያው እርምጃ ነው ብዬ ማስበው ይሄን የኢትዮጵያን ፖለቲካ ለሚታዘብ ኢህአደግ በነበረበት የአምባገነንነት የከፍተኛ ሁኔታ የጭቆራ አምባገነንነት መንፈስ ብዙኃነትን ያለማስተናገድ እንዳልኩት ብሔራዊ ስሜቶችን እና ሀገራዊ አንድነት ስሜቶችን ሚዛን ጠብቆ ያለመሄድ፣ እነዚህ አይነት ችግሮች አገሪቷን ወደ ከፍተኛ መስቀልቅል ሁኔታ አምጥቷታል። ጥያቄው የሚሆኑ እንደውም ለእኔ ወቅታዊ ችግሮች ቢኖሩም ይህን ወቅታዊ ችግሮች እንደውም ለመፍታት በጣም የጠራ የፖለቲካ አቅጣጫ በማስቀመጥ መሪው ድርጅት ራሱ ኢህአዴግ የፖለቲካ አመራሩን በጣም ጠንካራ የሚያደርግበት ጠንካራ መሰረት ላይ አስቀምጦ የሀገሪቱን ዕጣ ፈንታ በተሻለ ሁኔታ የሚመራበትን መድረክ የፈጠረ ይመስለኛል። ይሄ ማለት ግን ችግሮች የሉ ማለት አይደለም። ግን ባለው አደረጃጀት እና ባለው የፓርቲ መዋቅር አሁን ኢህአዴግ ሊቀጥል ማለት እንደውም ችግሮችን የሚያባብስበት ይመስለኛል። አቶ ገብረ አህመድን የኢህአዴግን ስም በመቀየር ብቻ ለውጥ ማድረግ ከሆነ በከፊል በዚህ ሀሳብ ይስማማሉ። ለውጡ የይዘትና ችግር ፈቺ ካልሆነ ግን የሚፈይደው ነገር የለም ባይ ናቸው። አሁን ባለው የኢትዮጵያ ፖለቲካ ዲስኮርስ ኢህአደግ ከጥሩ ነገሮች ይልቅ ከለጥ ነገሮች መያያዙ ይበዛልና ከዚህ ስም መሸሽ ስም ይዞ መልካም ስምን መገንባት እንደማይቻል ለመመረጥም አደጋ ሊሆን እንደሚችል የሚወስዱት አካላት አሉ። ለምሳሌ እነ ኦዲት እኮ ከሆዴር ወደ ኦዲት ሲቀይሩ አዴፓም ከብአዴን ሲቀይር ይሄ ግልጽ ነበር። የምልክትና የፎርም የመልክ መቀያየር ነበር፣ ከሳብስታንስ ይልቅ የመልክ መቀያየር ነበር። ምክንያቱም እነዚህ ስማቸው ተበላሽተዋል በህዝቡ ዘር፣ በመልካም ስም የሚነሱ ነገሮች አይደለም እና ኢህአዴግ ከሚል ስም ኢህአዴግ ከሚል ታሪክ መሸሽ እና መቀየር እንዲያውም ለእኔ የሚያሳምነኝ በእምነት ደረጃ ከሆነ ያው መረጃ ምን አለ እንዳትዬ ነው እንጂ እንዲያውም ውስጤ የሚነግረኝ ነገርማ ይሄ ነገር ነው። ከቁም ነገሩ ይልቅ ኢህአዴግን መሸሽ፣ ስምን ማደስ፣ የኢህአዴግ ሌጋስን መቀየርና መቀየርና ከእሱ መሸሽ ነው ዋናው ነገሩና እጋራቸዋለሁኝ። ግን ይሄ በቂ ነው ወይ ነው ዋና አሁን በዚህ ምክንያት ብቻ ፓርቲን ቀይረህ የተሻለውን ነገር ታመጣለህ ነው የሁላችን ጥያቄ። እንጂ ዶክተር ብርሃኑ የዚህ ሁሉ ችግር ፈጣሪ ኢህአዴግ ካልፈረሰና በአዲስ ካልተደራጀ ምን ለውጥ አለ ይላሉ። ሀገሪቷን እያስተዳደረ ያለው ግንባር ስምምነታቶ እነሱ መካከል የሚደረገው ፍጥጫ ሀገሪቷን ቁልቁል እየወሰዳት እያየን ወቅታዊ አይደለም የሚለው ነገር ትኑ ራሱ ሀሳቡ ራሱ ወቅታዊ አይደለም ኢህአዴግ ውስጥ ያለውን ነባራዊ ሁኔታ ካለመረዳት የሚመነጭ ነው ብዬ ነው። ስለዚህ ኢህአዴግ ሊትራሊ አልነበርም፣ በቃ ስራ እየሰራ አይደለም። በፓርቲዎቹ መካከል መነጋገር የለም። ያ ደግሞ በሌለበት ሁኔታ ግንባሩ ሀገር እየመራ ነው ማለት አይቻልም። ምርጫ እየመጣ ነው፣ ያንን ፋሲሊቴት ማድረግ ያለበት መንግስት ነው። ስለዚህ እሱን እሱን የሚሰራ አካል ሁሉ ወደ መጥፋት እየሄደ እያየን፣ ይሄ አጀንዳ መምጣቱ ትክክል አይደለም። ወቅታዊ ነው የሚለው አስተያየት የሚመነጨው ኢህአዴግ ውስጥ ያለውን ችግር እና እሱ በአገሪቷ ላይ እያመጣ ያለውን ችግር ካለመረዳት። ሌላው ነጥብ በዚህ ግንባር ውስጥ ጉልህ ድርሻ የነበረው ሕዝባዊ ወያኔ ሓርነት ትግራይ ህወሓት ጉዳይ ነው። የህወሓትና የኢህአዴግ ስራ አስፈጻሚ እንዲሁም የህወሓት ጽህፈት ቤት ምክትል ኃላፊ አቶ ጌታቸው ረዳ ለአሜሪካ ድምፅ በሰጡት ሰፋ ያለ ቃለ ምልልስ የድርጅቱ ስራ አስፈጻሚ ኮሚቴ በመጀመሪያውኑ ቀን ስብሰባ ላይ በደንቡ ላይ አለመወያየቱን፣ በአሁኑ ሰዓት ደግሞ ቅድሚያ የሚሰጠው ጉዳይ አለመሆኑን ጠቅሰው አጠቃላይ ውህድ ፓርቲ የሚለው አጀንዳ ራሱ ሰፊ መሆኑን ተናግረዋል። ውድ ፓርቲ ለማቋቋም ራሱን የቻለ ረዥም ሂደት ይጠይቃል። ውድ ፓርቲ የመቃወም ያለመቃወም ጉዳይ አይደለም። በምን ሀሳብ ዙሪያ ነው ውድ ፓርቲ የሚሰ ጥያቄዎች አሉ፣ መመለስ ያለባቸው ጥያቄዎች። በእንደዛ ጥያቄዎች ዙሪያ አሁን የሚቋቋመው ውሁድ ፓርቲ የድሮ የኢሰፓን መዋቅር የሚደግም ከሆነ አይጠቅመንም የሚሉ ሰዎች ቢሆጽ ይሆናል። ቢያንስ እኛ አይጠቅመንም እንላለን። ት ማቻከል ሲሆኑ። ስለዚህ አሁን የኢህአዴግ እጣ ፈንታ የሚባለ የኢህአዴግ ስብስብ እጣ ፈንታ አያሳስበኝም። የሚያሳስበኝ የኢህአዴግ የቆመናቸው ሀሳቦች እንዴት ይቀጥላሉ የሚል ነው። ስለዚህ እንዴት ይቀጥላሉ በሚለው እንግዲህ የሚቻለንን እናበረክታለን። አይሆፕ እዛ ዙሪያ ሌሎች መድረኮች ቢፈጠሩ ወይ ጉት ካልተፈጠሩም ግን ያው መድረክ መፍጠር ካልሆነ በስተቀር በዚህ ቦታ ላይ እንደተባለ ሲሆን የምናየው ነው የሚሆነው። ሞቱን መርዶን ስላልሰማ ማለት ነው። ይህንን የህዋት አቋም እንዴት ታወታላችሁ ብያቸው ነበር፣ ዶክተር ብርሃኑ እንግዲህ ቢቻል ቢቻልና የኢህአዴግ አባል ፓርቲዎች ሁሉ ተስማምቶ የተሻለ ነገር ለማምጣት ቢሰሩ ጥሩ ነበረ። ካልተሳካ ደግሞ ያ ካልሆነ ማለት ነው አንዱ ብቻ እምቢ ስላለ፣ አሁን እንግዲህ ስምንቱ ናቸው አይደለም? ዘጠኝ ክልል ነው ያለው ከዘጠኙ አንዱ እምቢ አለ ተብሎ ስምንቱን አባንደን ከማድረግ ከዚህ በፊት አምስቱን አግሎ አራቱ ብቻ ይኖሩ ነበር አይደለም? አሁን እኮ አንዱ ወጥቶ አንዱ እምቢ ብሎ ስምንቱ ቢስማሙ እኔ ለእኔ በጣም ትልቅ ፕሮግሬስ ነው ባይ ነኝ። አቶ ገብረ መድን በበኩላቸው ይህ የፓርቲ ውህደት ሊመዘን የሚገባው አጠቃላይ አገራዊ ፋይዳው እንጂ አንድ ፓርቲ ተነጥሎ አይደለም ብለዋል። ወደ አንድ መቶ ሊዋሃድ ይችላሉ። ሌላም ሊጨምሩ ይችላሉ። ትፔለፍ ነበረ ከፈልግ አሁን ሊወጣ ይችላል። ትፔለፍንም በሌላ ሊተካ ይችላል፣ ከትግራይ ፓርቲዎች ጭምር ማለት ነው። ትፔለፍ ስለወጣ ብቻ የሆነ ትልቅ ነገር ትልቅ ተአምር ይፈራል ወይ ሌላ ነገር ይፈርሳል ማለት አይደለም። እ በዛ አይደለም ነው። በእርግጥ ትፔለፍን የያዙበት መንገድ ፍት እንዳልሆነ ይገባኛል። ትፔለፍን ከሂደቱ ሙሉ ለሙሉ እንዳገለሉት እና እንዳልፈለጉት አይነት የሚያሳይ ነገሮች ነው ያያቸው። ግን ዋና ችግሩ ከትፔለፍ መውጣቷ ለመውጣት ሳይሆን ከሀገራዊ አጠቃላይ ሁኔታ የቸኮለ ነው ቅድም የሚሰጠው ነገር አይደለም። እንዲያውም አባባሽ ሊሆን ይችላል። ለመንግስት አሁን አለበት ብዙ ችግሮችን ሌላ ችግር ሊፈጥርበት ይችላል ከሚል አንጻር ነው ረዳት ፕሮፌሰር መሰንበት በበኩላቸው ህወሓት የቱንም አይነት አቋም ቢያራምድ ሂደቱ ዲሞክራሲያዊነትን የተከተለ ከሆነ ጉዳት የለውም ብለዋል። ለመናገር እውነት እንደው በሀቅ የሚነጋገር ከተባለ ጠቅላይ ሚኒስትር መለስ ዜናዊ በሕይወት በነበሩበት ጊዜ ፓርቲው እንደ አጀንዳ አድርጎ ሲያራምድ የነገር የነበረ ሀሳብ ነው። እንደው የሚገርመው መዘጌቱ ነው። ብዙ እንደውም በቅርብ በኢትዮጵያ ቴሌቪዥንም የቆዩ የፖለቲካ ንግግሮችን ያስተላለፉበት ሁኔታ ለመከታተል ሞክሬያለሁ፣ እና ብዙ የፖለቲካ በጣም በተራን የምትላቸው የቆዩ የፖለቲከኞች የህወሀትን ጨምሮ የውህደቱን ጥቅም በከፍተኛ ሁኔታ ሲከራከሩ ያየንበት ሁኔታ ነው እና እኔ ህወሀት እርግጥ ነው ከ የኢህአዴግ አጋር ድርጅቶች በጣም ትልቅ የፖለቲካ ሚና ያለው የነበረው ድርጅት ነው። አሁንም መልካም ሚናን ይጫወታል ብዬ አስባል። አሁንም የፖለቲካ ልዩነታቸውን አጥብበው መቀራቀል ከቻሉ ነገር ግን ሰላማዊ የሆነ ውድድር ከሆነ የፖለቲካ ውድድር ከሆነ ህወሀትም ከይህ የፖለቲካ ራዕይ አይስማማኝም፣ እኔ የማራምደው ርዕዮተ ዓለምና የፖለቲካ የኢኮኖሚ ፍልስፍና እጅጉን ይለያል የሚባልም ከሆነ መጥፎ አይመስለኝም። ግን ይሄን መጥፎ አይደለም ብለው ምንድነው በዲሞክራሲ መንፈስ ከሆነ ውድድሩና በውድድር መንፈሱ ኢትዮጵያ ውስጥ በጣም የሰለቸን ነገር የግጭትና የጦርነት ሁኔታ ነው እና ከዛ አልፎ ለነገ ለሚመጣው ትውልድ በማሰብ በዛ መንፈስ ከሆነ የልዩነት ሀሳቡ የመጣው ለሀገራችን መጥፎ አይመስለኝም። የመልካም የሆነ የውድድር መድረክ በፖለቲካ እንደውም ጥሩ ነገሮች እንድናመጣ ነው የሚረዳ። እኔ በዛ መንፈስ ነው የማየው። አድማጮች፣ በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን በሌላ ጊዜ እናስደምጣችኋለን። ለአሜሪካ ድምፅ፣ ጽዮን ግርማ፣ ዋሽንግተን ዲሲ። አድማጮች የምትከታተሉት በ22 በ25ና በ30 ሜትር ባንዶች እንዲሁም በአህዱ ራዲዮ ኤፍኤም 943 በናይልሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ዘገባ ከመሰንበቻው ትዕይንቶች ጋር ያቆየናል። ወደ ምዕራብ ዩናይት ስቴትሷ የሲያትል ከተማም ይወስደናል። የኦሮሞ አክቲቪስት ጃዋር መሐመድ የኢትዮጵያ የፖለቲካ ሽግግርና የወደፊት ጉዞ በሚል መርህ በአትላንታ በሲያትልና በሚኒሶታ ከተሞች ህዝባዊ ስብሰባዎችን አከናውኗል። እነኚህ ስብሰባዎች ድጋፍና የተቃውሞ ሰልፍ ተስተናግዶባቸዋል። ሀብታሙ ስዩም ከተካሄዱት ስብሰባዎች መካከል ከአንዱ አስተባባሪ ከዶክተር ስንታየሁ በዳኔና ስብሰባዎቹን ለመቃወም ከወጡት መካከል ደግሞ የተወሰኑትን አነጋግሮ ተከታዩን አጠናቅሯል። ቀጥሎ ይቀርባል። አክቲቪስት ጃዋር መሐመድ ከሀገር ቤት ቆይታ በኋላ ወደ ዩናይትድ ስቴትስ ተመልሷል። የምልሰቱ ምክንያት በተለያዩ የዩናይትድ ስቴትስ ከተሞች ከሚኖሩ ደጋፊዎቹ ጋር ሀገሪቱን በሚመለከቱ ጉዳዮች ለመነጋገር መሆኑን የአትላንታውን ህዝባዊ ስብሰባ ካስተባበሩት መካከል አንድ የሆኑት ዶክተር ስንታየው በዳኔ ይናገራሉ። ዝግጅቱ ዓላማ ባለፈው ጥቂት ዓመታት በኢትዮጵያ ፖለቲካ ውስጥ እያደረገ የነበረውን እንቅስቃሴ ኬት ወዴት የሚለውን ከህብረተሰቡ ጋር ለመነጋገር ነው በሚል ነው። በዛው መሰረት አትላንታ የሚገኙ የኦሮሞ ማህበረሰብ አባላትን ለማነጋገር ፈቃደኛ በመሆኑ እና ህብረተሰቡ ሊያናገሩ ፈቃደኛ ስለሆነ ያው በአጭር ጊዜ ውስጥ ይህን ዝግጅቱን ለማዘጋጀት ተችሏል። ዶክተር ስንታየው በአትላንታ የነበረው ህዝባዊ ስብሰባ የተሳካም ነበር ይላሉ። እኛ እምነት ከተጠበቀው በላይ አላማውን የመታ ይመስለኛል። ምክንያቱም ህብረተሰቡ ጥሪ በተደረገለት ሁለት ቀን ውስጥ በጣም በከፍተኛ ሁኔታ በቦታው ላይ ተገኝቷል። ከአቶ ጆሀር ጋር እሳቸው ያቀረቡትንም ሀሳብ ወደፊት በኢትዮጵያ ፖለቲካ ውስጥ የኦሮሞ ሚና ምን ይመስላል የሚለውን ሁኔታ በግልጽ እና እሳቸው ለውድድር ለመዘጋጀት እንዳሰቡ በመግለጽ ከህብረተሰቡ ጋር ውይይት አድርገዋል። ዶክተር ስንታየው ይህንን ይበሉ እንጂ ህዝባዊ ስብሰባው ተቃውሞ አላጣውም። ኢትዮጵያ ውስጥ በተፈጠሩ የሰዎችን ህይወትና የንብረት ውድመትን ባስከተሉ የተለያዩ ችግሮች ውስጥ አክቲቪስት ጀዋር መሐመድ ያለ አግባብ እጁን አስገብተዋል ብለው የሚወቅሱ ሰልፈኞች ናቸው። የተቃውሞ ሰልፉን ያከናውኑት ሻለቃ አጥናፉ በቀለ እንደ ኤሮፕያን አቆጣጠር ህዳር 17 2019 የነበረውን ተቃውሞ አስተባብረዋል። እድል አግኝቶ ተመልሶ እንደገና ኢትዮጵያን የሚረግድ ከሆነ አገሪቱን የጦርነት እና የነውጥ ቀጠና ለማድረግ እየሰራ መሆኑን ደርሰንበታል። ስለዚህ የአሜሪካ መንግስት በመጀመሪያ ደረጃ ይህ ሰው ወንጀለኛ ነው፣ በህግ እንዲጠይቅልን የጠየቅነው። በሁለተኛ ደረጃ መልእክታችን ለኢትዮጵያ መንግስት ነው፣ ለዶክተር አብይ መንግስት ነው። ዶክተር አብይ ለኢትዮጵያ ህዝብ መመለስ ያለባቸው በምን ሂሳብ ነው? በምን ህግ ነው? አንድ የኢትዮጵያ ዜጋ ያልሆነ ሰው የጸጥታ ኃይል ከህዝብ የተሰበሰበ ገንዘብ የተቀጠረ ወታደር መድበው ህዝባችንን ሲጨርስ ዝም ብለው የሚያዩት? የአትላንታውን ህዝባዊ ስብሰባ ያስተባበሩት ዶክተር ስንታየው በዳኔ በበኩላቸው ስለነበረው ትዕይንተ ተቃውሞ ቀጣዩም ብለዋል። እኛ ተቃውሞ አድራጊዎቹ መብታቸውን ተጠቅመዋል። አስተያየታቸውንም ለመስጠት ለመቃወም እንትን በማድረጋቸው በጣም ደስ ብሎናል። ምክንያቱም በምንኖርበት ሀገር ውስጥ መቃወምም አመደገፍም ሙሉ መብት ስለሆነ ማለት ነው። ነገር ግን ትንሽ ያሳዘነን ምንድነው ፓርኪንግ ቦታ ስህተት በማድረግ በእነሱ ተቃውሞዎች የቆሙበት አካባቢ ተላልፈው ይመጡ የነበሩ ሴቶች ላይ ነው፣ ትልልቅ ሰዎች ላይ አላስፈላጊ እና ገንቢ ያልሆነ በእኛ ህብረተሰብ ውስጥ ታይቶ የማይታወቅ አይነት የጥላቻ ንግግሮች ሲደረጉ ነበር። ይሄ ትንሽ ያስቀይመናል። ቢሆንም ግን በእኛ እምነት አንዳንድ የተሳሳቱ ሰዎች ይሆናሉ የሚል ግምት ነው ያለን። በተመሳሳይ በሲያትል ከተማ በተካሄደው ህዝባዊ ስብሰባ ወቅት የተቃውሞ ድምፃቸውን ለማሰማት መገኘታቸውን የነገሩን አቶ ታያቸው የተባሉ የከተማዋ ነዋሪ ምክንያታቸውንና በዕለቱ የነበረውን ድባብም አጋርተውናል። ዣዋር የሚባል አክቲቪስት ግለሰብ ባደረገው ጥሪ መሠረት ቤተሰቦቻችን ላይ በአብያተ ክርስቲያናት ላይ እፋ እናስታውሳለን። መንግስት አቅም ኖሮት ለዚህ ሰው የተገቢውን ግማ አቀፉ በሚፈቅደው መሰረት ፍትህ ሊሰጠው አልቻለም። እዚህ አሜሪካ ውስጥ እየዞረ ደግሞ ይህንን ሀሳቡን አጀንዳውን ሊያራምድበት የሚፈል የሚችለውን ገንዘብ ለማሰባሰብ እና በወገኖቻችን መካከል ክፍፍል ለመፍጠር የሚያደርገውን ጥረት ማደናቀፍ ትክክል ነው ብለን ስላመንን ብንቃወመው፣ በጣም በርካታ ኢትዮጵያውያን በሲያትል ከተማ ወጥተን ድምፃችንን አሰምተናል። የሲያትሉን ህዝባዊ ስብሰባ በተመለከተ አክቲቪስት ጀዋር መሐመድ በማኅበራዊ ሚዲያ ገጹ ላይ የደገፉትንም ሆነ የተቃወሙትን ወገኖች ካመሰገነ በኋላ የተቃወሙትን በተመለከተ አለመደገፋችሁን ለማሳየት መምጣታችሁ ግሩም ነገር ነው። በነጻነት መቃወም የምንንከባከበውና የምንታገልለት እሴት ነው። በትሕትና የምጠይቃችሁ ነገር ቢኖር ከእናንተ የተለየ ሐሳብ ያላቸውን ሰዎች በተመለከተ ሰላማዊና በአክብሮት የተሞላ ሁናችሁ እንድትቀጥሉ ነው ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ። አድማጮች አሁን ከመሰናበታችን በፊት አንድ የፕሮግራም ማሳሰቢያ አለን። ባለፉት ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ የህውከት አጋጣሚዎች ወጠፍተዋል፣ ንብረት ወድሟል። ሁኔታውን የሃይማኖት ገጽታ ለማስያዝ እንደተሞከረም ታይቷል። የደረሰውንና እየደረሰ ያለውን ጉዳት የኢትዮጵያ ሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴትስ ይገመግመዋል? እንዲህ አይነት እውከቶች እንዳይደገሙ መንግስት ምን አይነት እርምጃዎችን ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታ እንዴት ነው ሊረጋገጥ የሚችለው? ለነኚህና ለሌሎችም ጥያቄዎች መልስ እንዲሰጡ የኢትዮጵያ ሰብአዊ መብት ኮሚሽነር አቶ ዳንኤል በቀለን ለጥያቄው መልስ ፕሮግራም ላይ ጋብዘናል። የሲዳማን ውሳኔ ህዝብ ጉዳይም እናነሳለን። ታዲያ ጥያቄዎቻችሁን በመላክ እናንተም እንድትሳተፉ እንጋብዛችኋለን። ፕሮግራሙ የሚቀረጸው የፊታችን አርብ ህዳር 12 2012 ዓ ም ላይ የነው የሚሆነው። ጥያቄዎቻችሁን በኢሜል ለምታደርሱን ሆርን አት ቪኦኤ ኒውስ ዳት ካም ላይ ላኩልን። ወይም በስልክ 202 205 9942 የውስጥ መስመር 14 ደውላቸው አኑሩ። ወይም በፌስቡክ አት ቪኦኤ አምሃሪክ ላይ አስፍሩ። የስልክ ቁጥራችሁን ካሳወቃችሁን ፕሮግራሙ ሲቀረጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን። ለጥያቄው መልስ እንግዳ የኢትዮጵያ የሰብዓዊ መብት ኮሚሽነር አቶ ዳንኤል በቀለ ተሳተፉ። አድማጮች፣ አሁን አንድ ስፖርት ነክ ዜና እናቀርባለን የስፖርት ዜና ወቅታዊ ነው፣ ዛሬ ዕለቱም ባይሆን በአፍሪካ ዋንጫ ማጣሪያ ዋሊያዎቹ ሲያሸንፉ፣ በምስራቅና መካከለኛው አፍሪካ ሻምፒዮና እየተሳተፉ የሚገኙት ሉሲዎቹ ተረድተዋል ይለናል ግርማቸው ከበደ የስፖርት አዘጋጃችን። እነሆ ለ2021 የአፍሪካ ዋንጫ ማጣሪያ የምድብ ሁለተኛ ጨዋታውን ያደረገው የኢትዮጵያ ወንዶች ብሔራዊ ቡድን አይቮሪ ኮስትን ሁለት ለአንድ አሸንፏል። በባህር ዳር ስታዲየም በተደረገው ጨዋታ ዋሊያዎቹ በሁለተኛው ደቂቃ በሰርጂ ኦሬ ጎል ተቆጥሮባቸው ነበር። ሆኖም በ15ኛው ደቂቃ በአይቮሪ ኮስት የፍጹም ቅጣት ምት ክልል አቅራቢያ ዋሊያዎቹ ያገኙትን የቅጣት ምት ሱራፌል ዳኛቸው ሲመታ ኳሷ በተጋጣሚ ተከላካይ ተጨረፋ መረብ ላይ አርፋለች። ከዚሽ ጎል አስር ደቂቃዎች በኋላ ደግሞ ሽመልስ በቀለ ከመሀል ሜዳው አካባቢ ያገኘውን ኳስ እየገፋ በመሄድ የዋሊያዎቹን የአሸናፊነት ጎል አስቆጥሯል። ብሔራዊ ቡድኑ እስካሁን በባህር ዳር ስታዲየም ባደረጋቸው ጨዋታዎች ተሸንፎ አያውቅም። የብሔራዊ ቡድኑ አሰልጣኝ አብርሃም መብራቱ ከድሉ በኋላ ተከታዩን አስተያየት ሰጥተዋል። ያው ጨዋታውን ሁላችንም እንደተከታተል ነው በጥሩ የጨዋታ ብልጫ በጥሩ የኳስ ቁጥጥር ከተሻሉ የግብ ሙከራዎች ጋር አሸንፈን ወጥተናል። የአፍሪካ ዋንጫ ውድድር ውስጥ ወይም ለአፍሪካ ዋንጫ ለማለፍ መልካም ምዕራፍ አድርገን ነው የምንወስደው። የምድቡን ከባድ ቡድን ማ- ማሸነፋችን በራሱ ትልቅ ለተጫዋቾቻችን የሞራል ስንቅ ነው የሚሆነው። ቀጣይ ጨዋታዎችንም በከፍተኛ የራስ መተማመን መንፈስ እየተዘጋጀን እንሰራ አድርገናል። ከዚህ በተረፈ ተጫዋቾቹ በሜዳ ውስጥ የተሰጣቸውን ሁሉ ተቀብለው በማድረግ ትልቅ ስራ ሰርተዋል። ተጫዋቾችን ከልብ ማመስገን እፈልጋለሁ። ከቡድኑ ጀርባ የነበረውን የባህር ዳርና አካባቢዋን ከሩቅ ቦታ መጥተው የደገፉንን መላውን የስፖርት ቤተሰብ እጅግ አድርጌ በጣም ማመስገን እፈልጋለሁ። ይሄን ነው ማለት የምትፈልገው ለዋሊያዎቿን በልሽ መልስ በቀለም ወጣቶቹን የብሔራዊ ቡድን ተጫዋቾች ማበረታታት እንደሚገባ ተናግሯል። በሌላ ጨዋታ በመካከለኛውና ምስራቅ አፍሪካ ሀገራት የሴቶች እግር ኳስ ሻምፒዮና ላይ እየተሳተፈ የሚገኘው የኢትዮጵያ ሴቶች ብሔራዊ ቡድን በሁለተኛው የምድቡ ጨዋታ በዩጋንዳ አንድ ለዜሮ ተሸንፏል። በዚሁ ምድብ ኬንያ ጅቡቲን አስራ ሁለት ለዜሮ አሸንፋለች። የመጀመሪያ ጨዋታቸውን በኬንያ የተሸነፉት ሉሲዎቹ ለግማሽ ፍጻሜ ሳያልፉ ቀርተዋል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። አድማጮች፣ የፕሮግራም ማስታወሻችንን መልሰን እናሰማ። ባለፉት ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ ሁከት አጋጣሚዎች ሕይወት ጠፍተዋል፣ ንብረት ወድመዋል። ሁኔታውን የሃይማኖት ገጽታ ለማስያዝ እንደተሞከረም ታይቷል። የደረሰውንና እየደረሰ ያለውን ጉዳት የኢትዮጵያ ሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴትስ ይገመግመዋል? እንዲህ አይነት ሁከቶች እንዳይደገሙ መንግሥት ምን አይነት እርምጃ ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለስጋት ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታስ እንዴት ሊረጋገጥ ይችላል? ጥያቄዎቻችሁን ላኩ ለጥያቄው መልስ አድማጮች ለዛሬ ማክሰኞ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ በሌላ ዝግጅት እንገናኛለን። ያስተናገድናችሁ ቆንጅ ይታይና አሉላ ከበደ። ደህና ደሩ። ትግርኛ ይቀጥላል።